የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችው የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ጥቅምት 13 2012 ዓ ም ምሽት ዝግጅታችን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ እነሆ ጀምሯል። በኦሮሚያ ክልል የተቀሰቀሰው ተቃውሞ መቀጠሉን ነዋሪዎች ገለጹ።

ዛሬ ቴሌ አካባቢ ተሰብስበው የነበሩ አስር ሰዎች ተመተዋል። ከአስሩ ሰዎች የአራት ሰዎች ሕይወት አልፏል። ከእነሱ መካከል አለማየሁና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቦ ከተማ ብጥብጥ ውስጥ ነው ያለው። ከተለያዩ ቦታዎች ያገኘናቸው ነዋሪዎችን ድምፅ ነበር የሰማ ነው። ዘገባው ቆየት ብሎ በዝርዝር ይደመጣል። በሌላ በኩል የኦሮሞ ፖለቲካ ፓርቲዎችና የአገር ሽማግሌዎች ወጣቶች ወደ ወጣቶች ወደ የቤታቸው እንዲገቡና ሰላም እንዲያመጡ ጠይቋል። ዝርዝሩን ይዘን እንመለሳለን። ከግብፁ ፕሬዚዳንት አብዱላሂ አልሲሲ በህዳሴው ግድብ ዙሪያ ንግግር ያደረጉት ጠቅላይ ሚኒስትር ውይይታቸው መግባባት የተሞላበት እንደነበረ ተናግረዋል። ዝርዝሩ ይደመጣል። ጣጣው የኢጅፕትን ሕዝብ አደጋ ላይ ይጥላል። እናንተ ወንድሞቻችን መጠቀም አለባችሁ፣ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። የዚህና ሌሎች ለምሽቱ ያሰናደናቸው ሌሎች መሰናዶች ይኖራሉ። ፕሮግራሙን በመምራት ሀብታሙ ስዩምና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያንና የዓለምን ወቅታዊ ሁኔታ የሚመለከቱ አጫጭር ዜናዎች እናሰማችኋለን። ከዜናዎቹ ጋር ተመልሰን መተናል። በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ በተቀሰቀሰ ግጭት አራት ሰዎች ሲገደሉ ከአርባ በላይ ሰዎች መቁሰላቸውና ቁጥራቸው በውል ያልታወቀ ቤቶች መቃጠላቸውን ነዋሪዎችና ነዋሪዎችና የከተማው ፖሊስ ተናገሩ። በተለይ የቤት ቃጠለው ይህ ዜና እስከተጠናቀረበት ጊዜ ድረስ ይካሄድ እንደነበረ ምንጮች አስታውቀዋል። መለስካቸው አማ ነው ዘገባውን ያደረሰን። ከግብፁ ፕሬዚዳንት ጋር በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተሞላበት እንደነበረ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በሩሲያ ሶቺ የአፍሪካ ሩሲያ ሰሚት በመካፈል ላይ የሚገኙት ጠቅላይ ሚኒስትሩ ግብፅ በዋነኝነት ያሳስባት የግድቡ አሞላል ሁኔታ መሆኑን ገልጸው በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱም ጠቁመዋል። መንግስት የዜጎችን ሰብአዊና ህጋዊ መብቶች የማስከበር ኃላፊነቱን ሊወጣ ይገባል ሲል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ጥሪ አቅርቧል። አዲሱ የፓርቲና የምርጫ ህግ ዲሞክራሲያዊ ምህዳሩን ያጠበበና ህግን የጣሰ በመሆኑ እንዲስተካከልም ጠይቋል። መለስካቸው አመሃ ነው ይህንን ዜና ያደረሰን። አድማጮች፣ እነዚህና የቀደሙትን ዜናዎች ሙሉ ዝርዝር በምሽቱ ይዘናቸዋል። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሱሪያ ባሉት ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም ብለዋል። ቱርክ በክልሉ ደህንነቱ የተጠበቀ ቀጠና ከሩሲያ ጋር ሆና ለመጠበቅ መስማማቷ ወደ ተሳሳተ አቅጣጫ እየመራት ነው ይላሉ። ኤስፐር ቱርክ በጣም መጥፎ ሁኔታ ላይ ያስቀመጠችን ነው ሲሉ ብራሰልስ ውስጥ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ስብሰባ ከመጀመሩ በፊት ተናግረዋል። ዩናይትድ ስቴትስ ባለፈው ሳምንት በሰሜን ምስራቅ ሱሪያ የነበሩትን ወታደሮቿን ለማስወጣት ከወሰነች በኋላ የቱርክ ኃይሎች ገብተው ጥቃት ከፍተዋል። ከዚያም ዩናይትድ ስቴትስ የተኩስ ማቆሚያ ማቆም ስምምነት እንዲደረግ አስተባብራለች። ቱርክ በሰሜን ምስራቅ ሶሪያ ላይ የከፈተችው ጥቃት ተማርኮ የነበሩ በርካታ የዳእሽ አሸባሪ ቡድን አማጽያን እንዲያመልጡ አስችሏል የሚል ስጋት ሳይጋንን አልቀረም ይላሉ የአሜሪካ ባለስልጣኖች። የቱርክ ኃይሎች ወደ ሰሜን ምስራቅ ሶሪያ ገፍተው በመግባት በኩርድ አማጽያን ላይ ጥቃት ከከፈቱ ወዲህ የሶሪያ ዴሞክራሲያዊ ኃይሎችን የሚቆጣጠረው እስር ቤት ተመቶ የዳእሽ እስረኞች አምልጠዋል የሚል ወሬ ተሰምቶ ነበር። የኩርድ አማጽያን በሶሪያ ዴሞክራሲያዊ ፓርቲ ይደገፋሉ። ዩናይትድ ስቴትስ ግን ወደ አስራ ሁለት ሺህ ገደማ የሚሆኑ የተማረኩ የዳእሽ አማጽያን ከሞላ ጎደል ሁሉም እንደታሰሩ ናቸው፣ ከሶሪያ ውጭ የተያዙ ሁለት ሺህ የሚሆኑ አማጽያንም አሉባቸው ትላለች። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞአችን ይቀጥላል። ሀብታሙ ስዩምና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ ርዕሳችንን አስደምጣችሁ በኦሮሚያ ክልል ምዕራባዊ አርሲ ዞን ዶዶላ ከተማ በተቀሰቀሰ ግጭት አራት ሰዎች ሲገደሉ ከአርባ በላይ ሰዎች መቁሰላቸውና ቁጥራቸው በውል ያልታወቀ ቤቶች መቃጠላቸውን ነዋሪዎችና የከተማዋ ፖሊስ ተናገሩ። በተለይም የቤት ቃጠሎው ይህ ዜና እስከ ተጠናቀረበት ጊዜ ድረስ ይካሄድ እንደነበረ ምንጮች አስታውቀዋል። መለስካቸውም አሃ ዝርዝር ይዟል። ትናንት ጀምሮ በምዕራብ አርሲ ዞን በዶዶላ ከተማ በተከሰከሰ ግጭት አራት ሰዎች ሲገደሉ ከአርባ በላይ ሰዎች የአካል ጉዳት እንደደረሰባቸው ታውቋል። ከዚህም በተጨማሪ ትናንት የተጀመረው ቤት የማቃጠል ድርጊት ቀጥሎ እንደዋለና የተቃጠሉ ቤቶች ቁጥርም ሆነ የደረሰው ጉዳት በውል እንደማይታወቅ የከተማው ነዋሪዎችና ፖሊስ ተናግረዋል። ትናንት በግጭቱ መሀል ያነጋገርኳቸው እና ስማቸው ሀብታሙ እንደሚባል የገለጹልኝ የከተማዋ ነዋሪ ኪዳነ ምህረት ቤተ ክርስቲያን ተጠግተው እንዳሉና ያየሁት ነው ያሉትን አብራርተውልኛል። ቤተክርስቲያን ሄዱ። ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን የማታቃጥ ነው፣ ቤተክርስቲያን ግቢ ውስጥ ገባ። ከዛም በኋላ ያው ያሉ መጡ፣ ቤት ማቃጠል ጀመሩ። ይኸው እየነደደ ነው፣ እስካሁን እየነዳል ቤቶች። ቤተክርስቲያን ግን ያው አላስ ድረስ ናቸው። ፖሊስ ማይላል ፖሊስም ዳር ሆኖ ነው የሚያየን። የኦሮሚያ አድማ ብታኝም መጣ ጭስ ለቀቀብን እና ንፋሱም ወደኛ ስለነበረ ያው እኛ ትንሽ አፈነና አፍኖን ነበረ። እና እኛ ከቤተክርስቲያን ስንመለሳቸው ቤተክርስቲያን እያቃጠሉ ቤት እያቃጠሉ እንዳለ ያው እየነደደ ነው። አሁንም ጭወት ሰማክ ምናልባት ጭወት አለ። ቤተክርስቲያን፣ በየቦታው ቤት በየቦታው ተቃጥሏል። በየቦታው ማለት ይቻላ ነው። እነማን ናቸው እነዚህ ቤት የሚያቃጥሉ? ቄሮ ተብዬው ናቸው። ቄሮ በአሁኑ ጊዜ ከቤት ቃጠሎ ሌላ ከንብረት መውደም ሌላ በሰው ህይወት ላይ የደረሰ አደጋ አለ። ሰው ሞቷል። አራት ሰው ሞቶብናል ከኛ ብቻ እስካሁን በተጨባጭ ያለው ማለት ነው። የዶዶላ ከተማ የጸጥታ ስራ ሂደት ባለቤት ሳጂን ሀጂ ለቪኦኤ እንደገለጹት ግን ግጭቱ የተቀሰቀሰው የኦሮሞ ወጣቶች ለአክቲቪስት ጃዋር መሐመድ ያላቸውን ድጋፍ ከገለጹ በኋላ ባልታወቀ ሁኔታ በአማራና በኦሮሞ ወጣቶች መካከል በተነሳ አልመስማማት እንደሆነ ይናገራሉ። ችግሩ የተፈጠረው ድጋፍ ሰልፍ ነበር እዚህ ከተማ ውስጥ መቼ

ኦሮሚያ ድማ ብተናጋ ሆነን ስንከታተልነት ስንል ነበር። ያው ከዛም በኋላ ቤት ቃጠሎ ምን እንደቀጠለ ነበር። ወደ አንድ ሰዓት አካባቢ አረጋግደን ዶ የተለያየ ዛሬም እንደዚህ ውጭ ቀጥሏል። ዛሬም ቀጥሏል። ያው የትላንቱን አይደርስም፣ መከላከያ ሰራዊትም ስለገባ ዛሬ ትንሽ የቤት ካቀለዋለ የሰው ህይወት ትላንት ያለፈው እንጂ ዛሬ ያው እየተከላፈነ፣ ዛሬም ሶስት ሰዎች እንደተገደሉ ነው የሰማሁት እኔ። ጠቅላላ አራት ሰዎች እንደሞቱ ነው የሰማሁት። ያው ለዛ እንትን መሀል ሳይሆን ትላንቱ የተመቱ ናቸው። ትላንቱ የተመቱ ስለሆኑ ዛሬ ሆስፒታል ልታከብ ሄደ፣ እዛ የተመቱት አንዱ ሞቶ ነው የተገኘው፣ ሁለቱ ሆስፒታል ውስጥ ምን ያህል ሰው ቆሰለ? እርግጠኛ አሁንን እኛ ስታከም ያየ ነው። አርባ ስምንት ነው፣ አርባ ወንድ ስምንት ሴት። ዛሬ ያናገርኳቸውና፣ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የከተማ ነዋሪ ግን ሁከቱ የተፈጠረው ገና ከመጀመሪያው እንደነበረ ነው። በእሳቸው አገላለጽ ከዶዶላ ከተማ ውጭ ከተለያዩ አካባቢዎች የመጡ ወጣቶች የኪዳነ ምህረት ቤተ ክርስቲያን ለማቃጠል ሙከራ አድርገው ነበረ። ግጭቱ የጀመረውም ከዚህ ጊዜ ጀምሮ እንደሆነ ያብራራሉ። ልክ ጥቅምት አስራ ሁለት ከጠዋት ጀምሮ ሰፈን ጀመሩ። ልክ እንዳኩ እየፎከሩ ሲቆዩ ዛሬ የመጨረሻችሁ ነው፣ ለቃችሁ መውጣት አለባችሁ፣ ዶዱ ላይ እኛ ነች፣ ኦሮሚያ የኛ ነው፣ ማንም አይናገረንም የሚል መፈክር እያሰመጡ ከስድስት ሰዓት ጀምሮ ቤት ማቃጠል ጀመሩ። የሰው ንብረት ማውደም ጀመሩ። መኪና ሳይቀር ማቃጠል ጀመሩ። በተክርስቲያን ላይ እየመጡ ድንጋይ መወርወር ጀመሩ። ዘጠኝ ሰዓት ላይ ሲሆን ወደ ሰው ህይወት ግድ እያገቡ በተክርስቲያን ላይ ቦምብ ወረወሩ። ኪዳነ ምሕረት የምትባል ቤተክርስቲያን ነበረች በቀጠና አምስት ሰባት ላይ የምትገኝ ቦምቡ ረወሩ። እግዚአብሔር ይመስገን ከቦምቡ ማትረፍ ሆናል። እግዚአብሔር ሁሌ አንድ ሰው ቆሰለብን። አንደኛው ትንሽ ጉዳት ቢሆን፣ አንደኛው በጣም ትልቅ ጉዳት አጋጥሞታል። በህይወቴ አልሞተም። ከቦምቡ በሌላ አንድ ሰው ዝናቡ የሚባል ሰውዬ እቤት ገብተው በዱላ ተስጨፈው ገደሉት። ንብረቱን አቃጠሉ፣ ውጭ አውጥተው አቃጠሉ። ይህ ትላንትና ነው። የትናንት ሁለት ሺ አስራ ሁለት በጥቅምት ወር ማለት ነው። በአስራ ሁለት አስር ሰዓት ላይ ደብድበው በቤቱ ገብተው ታማሚ ነበር፣ እዛው ደብድበውት ገደሉት። ዛሬ እንዴት ነው? ሌላ ሲቀጥል ዛሬ በትናንትና በአስራ ሁለት የተመጡ ብዙ ልጆች ነበሩ እና ብዙ ልጆች የተመጠው ወደ ሆስፒታል ዛሬ መላክ አለባቸው ተረጋግቷል ብሎም ፖሊሶች በላክናቸው ናቸው፣ ሰዓት መንገድ ላይ ከአምቡላንስ ላይ አውርደው የሶስት ልጆች ህይወት አለፈ አውርደው ሆስፒታል ባረ ላይ ገደሏቸው። ይሄ ሲደረግ ምንም አይነት መፍትሄ እያገኘን አይደለም። አድማ በታኝ አለ፣ ሁሉም ናለ፣ ምንም ግን አንተ ሌላን አልቻለ። መከላከያ ገብቶልናል፣ ግን የተወሱ ናቸው። በተክሲያን ብቻ ነው እየጠበቁልን ያሉት። ህዝብ እያለቀብን ነው፣ ስረሱልን ነው የምንለው። ብዙ ሰዎች እየተጎዱብን ነው። አባቶች እናቶች ሳይቀሩ እያለቀሱ ነው የሚበለ ትናንትና ከቤታቸው የወጡ ዛሬ ምንም ብርድ እያቆራፈዳቸው ምንም ነው እንኳን የሚበላ የሚለብሱት እንኳን ሳይኖር አሁን በቤተክርስቲያን ውስጥ ነው የምንገኝ። እዚህ መንግስት ያለ እያለ ነው ደረሱልን ደረሱልን ነው የምንለው። ዛሬ ከቀትር በኋላ በኦሮሞ ሚዲያ ኔትወርክ ቴሌቪዥን አክቲቪስት ጃዋር መሐመድ፣ የተለያዩ የኦሮሞ ፖለቲካ ድርጅቶች መሪዎች፣ የኦሮሞ ሽማግሌዎች በአንድነት ሆነው በኦሮሚያ የተቀሰቀሰው ሁከት እንዲቆምና ሰላምና መረጋጋት እንዲሰፍን ጥሪ ሲያቀርቡ ተሰምተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ከዚሁ ጋር በተያያዘ በአምቦ ከተማ ግጭት ተቀስቅሶ እንደነበረ በትላንትና እለት መዘገባችን ይታወሳል። የዛሬውን ውሎ በተመለከተ ዘጋቢያችንና ኮርመልካ ወጣቶችን አነጋግረው ተከታዩን ዘገባ አጠናቅሯል። ከወጣቶቹ መካከል ለደህንነቴ ስለምሰጋ ስሜ እንዲጠቀስ አልፈልግም ያለ ወጣት በፖሊስና ወጣቶች መካከል በተፈጠረው ግጭት የሰው ሕይወት ጠፍቷል ይላል። ዛሬ ቴሌ አካባቢ ተሰብስበው የነበሩ አስር ሰዎች ተመተዋል። ከአስሩ ሰዎች የአራት ሰዎች ሕይወት አልፏል። ከእነሱ መካከል አለማየሁና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቦ ከተማ ብጥብጥ ውስጥ ነው ያለው። የአቶ ጀዋር መሐመድ ጠባቂዎችን ለማንሳት የተፈጸመው ተግባር በማንኛውም መመዘኛ ተቀባይነት የሌለው እና ስህተት መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትናንት ገልጸዋል። በሰጡት መግለጫም ድርጊቱ መንግሥት እንደማያውቀው እና ማን እንደፈጸመው ተጣርቶ እርምጃ እንደሚወሰድ እና ለሕብረተሰቡም ይፋ እንደሚደረግ ተናግረዋል። ተቃውሞ ታዲያ ለምን ቀጠለ? ወጣቱ ተከታዩ ምላሽ ሰጥቷል። የምክትል መስተዳድሩ መግለጫ እኮ የሚያረጋጋ አይደለም። የሰጡት መግለጫ ይህንን ተግባር የፈጸመውን አናቅም እያሉ ነው። አሁን የምንፈልገው ግድያው እንዲቆም ነው። ተግባሩን የፈጸመው ግለሰብም ወደ ሕግ ቀርቦ ቅጣት ማግኘት ይኖርበታል። ይህ ከሆነ ሁኔታውን ሊያረጋጋ ይችላል ብዬ አስባለሁ። ሕይወታቸው አልፏል የተባሉ ግለሰቦችን ቤተሰብ ስልክ አግኝቼ ለመጠየቅ ያደረግኩት ጥረት አልተሳካም። የአምቦ ሆስፒታል ሐኪም ዶክተር ጌቱ ትናንት አመሻሹን ሶስት ሰዎች መሞታቸውን አረጋግጠው ዛሬ በነበረው የሰልፈኞችና ጸጥታ አካላት ግጭትም ስለደረሰው ጉዳት ገልጸዋል። ከመቀሌታ እኛ ጋር ከደረሱ አስር ሰዎች መካከል ከፍተኛ የሕክምና ክትትል የሚደረግበት ክፍል የገባ አንድ ሰው ብቻ ነው። እስካሁን ህይወቱ ያለፈ ሰው የለም። ነገር ግን ጉዳታቸው ከፍተኛ ነው። የአምቦ ከተማ ከንቲባ አቶ ተረፈ በዳዳ ትናንትና ዛሬ በነበረው የተቃውሞ ሰልፍ የጸጥታ አስከባሪዎችና ሰልፈኞች መካከል ግጭት መፈጠሩን አስረድተው ከተማው ካለበት የጸጥታ ሁኔታ አንጻር በሰውና ንብረት ላይ የደረሰውን ጉዳት ማጣራት አልቻልኩም ብለዋል። ሁኔታው እንዲረጋጋም ሁሉም የደርሻውን እንዲወጣ ጥሪ አቅርበዋል። ሁኔታው እንዲረጋጋ ለማድረግ የከተማችን ነዋሪዎች ወጣቶች የአገር ሽማግሌዎች የሃይማኖት አባቶችና አባገዳዎች ሰላም እንዲወርድ የድርሻቸውን መወጣት አለባቸው። ጥያቄ ያለውም አካል ካለ በሰላማዊ መንገድ ማቅረብ ይችላል። የከተማችን ማህበረሰብ ሰላሙን ወደ ቀድሞ ለመመለስ እንዲረባረብ ጥሪ አቀርባለሁ። ሰልፉ ወደ ግጭት እንዲቀየር አድርገዋል ያሏቸውን አካላት እገሌ ብለው ባይጠቅሱም ለመያዝ ጥረት እየተደረገ ነው ሲሉ ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ለማግኘት የከተማውን ፖሊስ አዛዥና ተወካያቸውን ለማግኘት ያደረኩት ጥረት አልተሳካም። በከተማው የንግድና ትራንስፖርት እንቅስቃሴ ዛሬም ቆሟል። መንገድ ተዘግቶ ጎማን በየመንገዱ ሲቃጠል ይታያል። ከተማዋ በተኩስ ርምታ ስትናጥ ቆይታለች ሲመጣ ከሰዓት ግን የመከላከያ ሰራዊት በመግባቱ ሰልፈኞች ከመንገድ ዞር ብለው ሰዎች እንቅስቃሴ እያደረጉ ነው። ሁኔታውን እየተከታተልኩ የምዘገብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ። እና ኮሮን ለዘገባው እናመሰግናለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ወደ ቴክኖሎጂ እንሄዳለን። አፍቃሪ ቴክኖሎጂ የሆኑ የናይጄሪያ ገበሬዎች ካለ አፈር እጽዋትን የሚያበቅሉበት ብልሀት እየሞከሩ ነው። ሙከራቸው በበረሃማነትና ግጭቶች ሰበብ ለጥቅም ባልዋለው የሀገሪቱ መሬት ተራ መልካም ጥቅም እንደሚያስገኝ ተስፋ ተጥሎበታል። የቲሞቲ ኤቤዙን ዘገባ ሀብታሙ ስዩም ወደ አማርኛ እንዲመልሶታል። ሳምሶን ኦግቦላይ ዘመነኛው ገበሬ በሚሰኝ ቅጽል መጠሪያው ይታወቃል። ከ2016 አውሮጳውያን ዘመን ጀምሮ ከቡድኑ ጋር ተባብሮ እዚህ ስፍራ በሚገኘው ቴክኖሎጂን መሠረት ያደረገ የእርሻ ጣቢያ ለምግብነት የሚውሉ እጽዋትን ካለአፈር በማብቀል ላይ ይገኛል። ተክሎ የሚያስፈልገውን የምንቆጣጠረው እኛ ስለሆን ወቅትን መሠረት ያደረገ እርሻ አይደለም የምናከናውነው። በዓመት ውስጥ በየትኛውም ወቅት እርሻ አለህ በየትኛውም የአመቱ ጊዜ እንዘራለን በየትኛውም የአመቱ ጊዜ ምርታችንን እንሰበስባለን እንደማለት ነው ነው ያለው ሳምሶን ይህ ዘመነኛ እርሻ በተጀመረበት ወቅት ግን ተግዳሮቶች ነበሩት ተፈጥሯዊ ያልሆነ ነገር የሚሰሩ ጠንቋዮች ሰይጣኖች ተብለናል እየሰራን ያለነው ነገር ሰይጣናዊ ከመሆን ጋር ምንም የሚያገናኘው እንደሌለ ሰዎችን ለማሳመን ከፍተኛ ጥረት አስፈልገዋል ሲል ነው ያክለው ሳምሶ። ናይጄሪያ ውስጥ የምግብ ደህንነትን ለማረጋገጥ ሊለማ ከሚገባው 78.5 ሚሊዮን ሄክታር መሬት መካከል ለታለመለት ዓላማ የበቀው 30 ሚሊዮን ሄክታሩ ብቻ ነው። የተንሰራፉ ማኅበረሰባዊ ጎራ የለዩ ግጭቶች፣ የአማጺያን ጥቃትና በረሃማነት በሰሜን የሀገሪቱ ክፍል ሊለማ የሚችል መሬት ባክኖ እንዲቀርብ ምክንያት ሆኗል። በእንክብካቤ ከተያዘው ለም የሆነው 49 በመቶ ብቻ ነው። ይህ እውነት አቡበከር ኢብራሂምን ለመሰሉ ልማዳዊ ዘዴዎችን ለሚጠቀሙ ገበሬዎች አሳሳቢ ሆኗል። ከዚህ ስፍራ ውጪ ለማረስ መሄጃ የለኝ፣ መሬቱ ደግሞ የማብቀል አቅሙ ተዳክሟል። ሥራ ፈቶ ላለመቀመጥ ያክል ነው በመሬቱ ላይ እየሰራን ያለ ነው ነው ያለው አቡበከር። ሳምሶን ኦግቦሌን የመሰሉ ኤሮፖኒክ ተብሎ የሚጠራውን ዘመነኛ የማብቂያ ዘዴ የሚጠቀሙ ገበሬዎች ግን በጀምራቸው ለመቀጠል ቆርጠዋል። ዘመነኞቹ ገበሬዎች ማረምም ሆነ ተባይ የመቆጣጠር ሥራ የለባቸውም። እጽዋቱ የሚፈልጓቸውን ንጥረ ነገሮች ተረፈ ምርቶችን መልሰው መላልሰው በሚጠቀም ራሱን በሚቆጣጠር ቴክኖሎጂ የሚመጠን በመሆኑ ምርታማነት በእጅጉ ጨምሯል። ፊሊፕ ኦጆ የናይጄሪያ ብሔራዊ የግብርና ምክር ቤት ዋና ኃላፊ ናቸው። አንድ ጥሩው በእጅጉም ጠቃሚ ነገሩ፣ ያም ወይንም ካሳቫ ለማብቀል በሚውልበት ጊዜ ሌላ በሥራ ላይ የዋለን የማብቀያውን ቁስ ደግሞ ደጋግሞ ለመጠቀም ማስቻሉ ነው ስለሆነም እኛም ከምናበረታታቸው ቴክኖሎጂዎች አንዱ ሆኗል ነው ያሉት። የናይጄሪያ የግብርና ዘርፍ ከሀገሪቱ ምጣኔ ሀብታዊ እንቅስቃሴዎች አርባ በመቶውን የሚሸፍን ነው። መንግስት ይህንን ሽፋኑን ማሳደግ ይፈልጋል። የናይጄሪያ ገበሬዎች ግን ምርታቸውን ከፍ ለማድረግ የሚያስችል የቴክኖሎጂ እውቀቱ የላቸውም። ለጥሩ ምርት ዋስትና የሚሰጥ ጥራት ያለው ዘር አቅርቦትም አልታደሉም። ሳምሶን ኦጉቦሌን የመሰሉ አፍቃሪ ቴክኖሎጂ ገበሬዎች ግን አማራጮችን ማቅረባቸውን ቀጥለዋል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፈው ጋቢና ቪኦኤ ነው። ከግብፁ ፕሬዚዳንት አብዱላሂ አልሲሲ በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተሞላበት እንደነበረ ጠቅላይ ሚኒስትር አብይ አህመድ አስታውቁ ግብፅ በዋነኝነት ያሳሰባት የግድቡ አሞላል ሁኔታ መሆኑን የገለጹት ጠቅላይ ሚኒስትሩ በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱ ጠቁመዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። ለሁለት ቀናት ከተካሄደው የሩሲያ አፍሪካ ጉባኤ ጎን ለጎን ነው ሁለቱ መሪዎች ተገናኝተው የተነጋገሩት። በሩሲያዋ ሶቺ ከተማ የተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ ውይይት ትኩረት ስቦ ሲጠበቅ መቆየቱም ይታወቃል። በቀጥታና በተዘዋሪ ከግብጽ ወገን ሲሰነዘሩ የቆዩ ቅሬታዎችና ትችቶች ከኢትዮጵያ ወገንም የተሰጡ የተለያዩ ምላሾች ውይይቱን ተጠባቂ ካደረጉት መካከል ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ባወጣው መግለጫ እንዳለው ታዲያ ግብጽ ልዩነቶችን በውይይት ለመፍታት ተስማምታለች። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች በሰጡት መግለጫ ያንጸባረቁትም ተመሳሳይ ሀሳብ ነው። በእነሱ ሳይድ ያለው ኮንሰርን ውሃው በምን ያክል ጊዜ እንደሚሞላ በግልጽ አግሪመንት ላይ ባለመደረሱ ያ ጣጣው የኢጅፕትን ሕዝብ አደጋ ላይ ይጥላል። እናንተ ወንድሞቻችን መጠቀም አለባችሁ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። ይህ ጉዳይ ፖለቲካል ከተስማማንበት በኋላ ቴክኒካል ኮሚቴ በሁለቱም ወገን ያለው ተወያይተው በስንት አመት ምን ያክል እንዲሞላ ተገቢ እንደሆነ ይወስናል። እሱን ውሳኔ ለእኛ ካቀረቡ በኋላ እኛ ተመካክረንበት ግብጽን በማይ ሳይጎዳ የኢትዮጵያን ጥቅም በማይነካ ሁለቱም ተጠቃሚ በሚያደርግ መንገድ መወሰን አለብን የሚል ነው ስምምነታችን ውይይቱ ይቀጥላል ንግግሩ ይቀጥላል በዚህ አግባብ ግብጽም ሳትጎዳ ኢትዮጵያም ጥቅሟ ሳይነካ ሁለቱ ተጠቃሚ የሚሆንበት መንገድ መፈለግ እንዳለብን ተስማምተናል ከዚያ በተጨማሪ ዋናው ትኩረት ፕሮጀክት መሆን የለበትም ዛፍ በመትከል በቂ ዝናብ የምናገኝበትን ስራ በጋራ ንስራ የሚል ውይይት አድርገናል። ለሱም ፕሬዚዳንት ሲሲ ፖዚቲቭ ምላሽ ሰጥተዋል። ተስፋ የምናደርገው የሚዲያ በየመሀሉ እየገቡ በሁለቱ ህዝቦች መካከል ግጭት ለመፍጠር የመኮዝ ሙከራ እየቀነሰ ልማቱና ፕሮጀክቱ ይፋጠናል፣ ሁለቱም ተጠቃሚ ያደርጋል የሚል እምነት ነው ያለን። ውይይታችን በጣም ፍሩትፉል ነበር። ሁለቱ ሀገራት በሶስተኛ ወገን አደራዳሪነት እንዲነጋገሩ ከግብፅ ወገን ሲቀርብ የነበረውን ጥያቄ በተመለከተም ጠቅላይ ሚኒስትር አብይ ተከታዩም ብለዋል። ብዙ ሀገራት ግብፅና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሽያን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ቴክኒካል ውይይቱ ደግሞ ያ የተጀመረው አምስት ዙር ገደማ ተወያይተዋል። እነሱ ይቀጥላሉ። የቴክኒካል ኮሚቴውን ስራ የሚያደናቅፍ አይሆንም። ልክ እንደዚህ አሁን እንዳደረግ ነው። ማንኛውም ውይይት ካለ እንወያያለን፣ ፖለቲካዊ እንወያያለን፣ ቴክኒካዊ እንወያያለን፣ ስራ እንሰራለን። ሁለቱም ዙሮች በማይጎዳ መንገድ እንፈጽማለን። የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሦስተኛ ወገን አደራዳሪነት እንነጋገር የሚለው የግብጽ ሀሳብ በኢትዮጵያ በኩል ተቀባይነት አላገኘም ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ አዳዲስ ህጎችና ደንቦችን በተመለከተ ከህግ አዋቂዎች ጋር የምንጨዋወትበት ሰዓት ላይ ደርሰናል። ለዛሬ ሀብታሙ ስዩም በአዲሱ የአሰሪና ሰራተኛ አዋጅ ላይ ያሰናዳውን በመቀጠል እናሰማችኋለን። ከሰሞኑ ከጸደቁ አዋጆች አንዱ የአሰሪና ሰራተኛ ግንኙነት የሚዳኝበት አዋጅ ቁጥር 1156 ህዝባር 2011 ነው። በ1996 ዓ.ም ም ወጥቶ እስከ ቅርብ ጊዜ ድረስ በስራ ላይ የነበረውን ህግ የሚተካ ነው። ከጠበቃና የህግ ምሁሩ አቶ አብዱሰላም ሳዲቅ ጋር በመሆን ልዩ ይዘቶቹን እንቃኛለን። አንድ ብለን እንጀምር። የቀደመው አዋጅ የተፈጻሚነት ወሰኑ በአሰሪና ሰራተኞች መካከል የሚደረጉ የስራ ቅጥር ውሎችን ብቻ የሚመለከት ነበረ። አዲሱ አዋጅ ግን ከስራ ምልመ ሲመላው ሂደት ጋር የሚያያዙ ጉዳዮችም ይመለከቱታል። ሁለተኛው ደግሞ የሙከራ ጊዜን ቅጥርን በሚመለከት ነው። አንድ አሰሪ የስራ ማስታወቂያ ከወጣ በኋላ የስራ ቅጥር ውሉን ከአንድ ሰራተኛ ውድድሩን አልፎ ከተቀጠረ ሰራተኛ ጋር የስራ ውል ካደረገ በኋላ ይህ የስራ ሁን በሁለት አይነት መንገድ ሊሆን ይችላል። አንደኛው ያለምንም የሙከራ ጊዜ ቅጥር ላልተወሰነ ጊዜ ወይንም ለተወሰነ ጊዜ ጊዜ የተገደበለት ለስድስት ወር፣ ለሶስት ወር፣ ለአንድ ወር ወይ ለአንድ ዓመት በሚል የስራ ቅጥር ውሉ ሊደረግ ይችላል ማለት ነው። ነገር ግን አሰሪና ሰራተኛው የሙከራ ጊዜ ቅጥር ውል እንዲኖር በጽሁፍ ከተስማሙ፣ እዚህ ስምምነት ካላቸው ከዚህ በፊት የነበረው አዋጅ ለአርባ አምስት ተከታታይ የስራ ቀናት ተከታታይ ቀናት የሙከራ ጊዜ ቅጥር ውል እንዲኖር ነበር ድንጋጌ የሚያስቀምጠው። ይህ አዲሱ የአሰሪና ሰራተኛ አዋጅ አስራ አንድ ሀምሳ ስድስት ሁለት ሺ አስራ አንድ ግን ይህ የሙከራ ጊዜ ለስልሳ የስራ ቀናት ተከታታይ የስራ ቀናት ሳይሆን የስራ ቀናት እንዲሆኑ ተደርጓል ማለት ነው። ይህም ለአሰሪው ብቁ ሰራተኛን ለመመልመል ረጅም ጊዜ የሚሰጠው ይሆናል ማለት ነው። በሥራ ቦታ የሚደርስ ወሲባዊ ትንኮሳን በተመለከተ የሚደነግግ ክፍል በቀደመው ሕግ ውስጥ አልነበረም። የአሁኑ አዋጅ ግን አሰሪውም ሆነ ሠራተኛው ወሲባዊ ጥቃት በሥራ ቦታ ማድረስ የተከለከለ መሆኑን ከመደንገግ አልፎ ትንኮሳ የደረሰበት ሠራተኛ የሥራ ውሉን እንዲያቋርጥ ቢገደድ የሥራ ስንበት ክፍያ ተያይዘው እንዲከፍለው በአዲሱ አዋጅ ተካትቷል። አዲሱ አዋጅ የወሊድ ፍቃድን በተመለከተም አዲስ ድንጋጌ ይዞ ብቅ ብሏል። የሴት ሰራተኞች በወሊድ ምክንያት የሚያገኙት ፍቃድ ነበር። ይህ የወሊድ ፍቃድ ደግሞ ከዚህ ቀደም የነበረው ሶስት ሰባ ሰባት አስራ ዘጠኝ ዘጠና ስድስት አዋጅ ላይ ሶስት ወር ነበረ የሚሰጠው። ያ ማለት ከወሊድ በፊት አንድ ወር ከወሊድ በኋላ ሶስት ወር ሁለት ወር ነበረ በድምሩ ሶስት ወር። በአሁኑ በአዲሱ አዋጅ ግን ይህ የወሊድ ፍቃድ ወደ አራት ወር እንዲያድግና ቀድሞ አንድ ወር ከወሊድ በኋላ ሶስት ወር እንዲሆን በማድረግ ከመንግስት ሰራተኞች ጋር በአዋጅ ቁጥር አስር ስልሳ አራት ሁለት ሺህ አስር ከነበረው ጋር በሀገሪቱ ላይ ያሉ የሚሰሩ ሰራተኞች ተመሳሳይ የሆኑ የወሊድ ፈቃድ እንዲኖራቸው አድርጓል ማለት ነው። ሌላኛው የወላጅ የሰራተኛ የሆኑ ባል ሰራተኞችን በሚመለከት ፓተርኒቲ ሊቭ የሚባል አዲስ ኮንሴፕት ይዞ መጥቷል። ይህም ኮንሴፕት አንድ ሚስት ወይም ሰራተኛ የስራ በስራ ላይ ያለች ወሊድ ብትፈጽም ባልየው ወይም ሰራተኛ በሶስት ተከታታይ ቀናት የስራ ፍቃድ ከደሞዝ ጋር እንዲያገኝ የሚል አዳዲስ ሐሳቦችን ይዞ መጥቷል በቀደመው ዘመን የሰራተኛ አገናኝ ኤጀንሲዎችን የሚመለከት የተለየ ህግ ነበረ አዋጅ ቁጥር ስድስት መቶ ሰላሳ ሁለት ህዝባር ሁለት ሺ አንድ ይባላል አሁን ግን ይህ አዋጅ በአዲሱ የአሰሪና ሠራተኛ ሰራተኛ አዋጅ ውስጥ እንዲጠቃለል ተደርገዋል ከአዋጁ ለየት ያሉ ጭማሪዎች አንዱ ከስራ ቦታ ማርፈድ ቀድሞ መውጣት እንዲሁም መቅረትን በተመለከተ የተቀመጠው አንቀጽ ነው አንድ ሰራተኛ የሥራ ሰዓቱን ካዛንፈ አሊያም አምስት ቀናት ያለ ፍቃድ ከስራ ቦታው ከቀረ ቀጣሪው ያለማስጠንቀቂያ ሊያሰናብተው ይችላል። ጠበቃና የህግ ምሁር አብዱ ሰላም ሳዲቅ በዚህ ጉዳይ ቢታሰብበት ያሉትን አጋርተውኛል። አሁን ካለው የሀገሪቱ የትራንስፖርቴሽን ችግርና የስራ አጥነት ቁጥር አንጻር ሲታይ አሰሪዎች ይህንን አዋጅ በጥንቃቄ መተግበር ካልቻሉ ምናልባት ስራውን የሚያቋርጥበትን መብት ለአሰሪው የሚያሰፋና ያለውን የሰራተኛ ህገ መንግስታዊ የጆብ ሴኩሪቲ ወይም የስራ ላይ ዋስትና የሚያጣብብም ድንጋጌ ይዟል ማለት ነው። የአሰሪና ሰራተኛ ዋ ዋነኛ ትኩረቱ በግሉ ዘርፍ ያለው የአሰሪና ሰራተኛ ግንኙነት ነው። ብትወድ ብትከፋ የያዘች ቤት አለም

አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪ ብላችሁ የኢንስታግራም ገጻችንን ተከተሉ። በፌስቡክም ላይ መልእክቶቻችሁን አስቀምጡልን። ሀብታሙ ስይምና የደንገረሙ አብረናችሁ ነበርን። የዛሬ መሰናዶዋችን አቀናባሪ ሞክቢሊያ ቤሮ ነበረ። ደናደሩ ነገነግናይ ላንተ ባይመስለም ለቀቷ Yêu muốn chú ý muốn gần nâng cao thắng chuỗi chi bài đồng đông ý ý đi đâu yêu sâu ý một cờ chân sài gòn luôn